ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እሳቸው መጥተው በጸጥታ ላይ ብቻ ተነጋግረው የሚሄዱት ሆነ ትልቅ ስህተት ሊፈጽሙ ይችላሉ። እዚህ መጥተው የኢትዮጵያን ሰብአዊ መብት አያያዝ የኢትዮጵያን ሁኔታ ኢትዮጵያ ወደ መጥፎ ውስጥ እየሄደች ይመስለኛል፣ ወደ መጥፎ አቅጣጫ እየሄደች ይመስለኛል። ስለዚህ እሳቸው መጥተው ወደ መጥፎ አቅጣጫ እንዳትድ የገዥን ፓርቲ መክረው ዘክረው ሊሄዱ ይገባል የሚል እምነት አለኝ። የመኢአድ ፕሬዚደንት አቶ አበባው መሐሪ ናቸው። የአሜሪካው ፕሬዚደንት ባራክ ኦባማ ወደ አዲስ አበባ ከመጡ ተቃዋሚዎችን ማነጋገር ይጠበቅባቸዋል ብለዋል። ከዜናው በኋላ ጠብቋቸው። ጤና ይስጥልን የተከበራቸው አድማጮቻችን አድማጮቻችን እንደምናምሽታቸኋል። ይህ በየዕለቱ ከምሽቱ 3 እስከ 4 ሰዓት በ19፣ በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራማችን ነው። የዛሬ ማክሰኞ ሐምሌ 14 2007 ዓ ም ምሽት ፕሮግራም አስተናጋጆች ሰለሞን ክፍሌና አዲሱ አበበነን ቴሌላይንበክ ፕሮግራሙን ይመራልናል። ልዩ ልዩ ቅንብሮች አሉን። አብራችሁን አምሹ። አሁን በቅድሚያ ያለም ዜና በሱማሊያዋ ማርካ ከተማ የሚገኙ ነዋሪዎች በሰጡት ምስክርነት የአፍሪካ ህብረት ወታደሮች በሲቪሉ ማህበረሰብ ላይ ዛሬ ማክሰኞ ያለ ፍርድ ግድያ ፈጽመዋል ተባለ። የህብረቱ ወታደሮች ከሞቃዲሾ በስተ ደቡብ 120 ኪሎ ሜትር ላይ በምትገኘው በማርካ ከተማ አካባቢ አሰሳ ባካሄዱበት ወቅት ሁለት ሴቶችን ጨምሮ ቢያንስ 12 ሰዎች መሞታቸውንና ሌሎች ሰባት ያህል መቁሰላቸውን የዓይን ምስክሮችና ባለሥልጣናት አረጋግጠዋል። የማርካ ወረዳ ኮሚሽን ሐሰነ ኦማር ሞዓሊም ለቪኦኤ ሶማልኛ አገልግሎት በሰጡት ቃል የአፍሪካ ህብረት ወታደሮች በየቤቱ እየገቡ ነው ሰውን እተኛበት የረሸኑት ብለዋል። ሞዓሊም እንደገለጡት ከሆነ ሁለት ወንድማማቾችን ጨምሮ የሰባት ሰዎችን መገደል በግላቸው አረጋግጠዋል። ወንድማቸው ከተገደሉት መካከል የሆኑት ሞሐመድ ሼክ ሙሴ ለቪኦኤ ሶማልኛ አገልግሎት ሲናገሩ አሚሶም ለምን ሲቪሎችን እንደገደለ ሊገባኝ አይችልም ብለው፣ ወንድሜ ገበሬ ነው። ወደ እርሻው ሲሄድ አሚሶም ከሌሎች ሰዎች ጋር ካሰሩት በኋላ አስከሬኑ መንገድ ላይ ተጥሎ ነው የተገኘው ብለዋል። ወታደሮቹ ቤት እየሰበሩ በመግባት ሰዎችን ሲያስሩና ሲገድሉ መመልከታቸውንም መዋሌም ይናገራሉ። ይህ በእንዲህ እንዳለ የአልሻባብ አማጽያን በአንድ የሶማሊያ ወታደሮች በሚጓዙበት ኮንቮይ ላይ ዛሬ ማክሰኞ ማርካ አካባቢ ጥቃት ከፍተው ቢያንስ አምስት የመንግሥት ኃይሎችን መግደላቸውን የአይነ ምስክሮች ተናግረዋል። ተኩሱ በአልሻባብ አማጽያና በመንግስቱ ወታደሮች መካከል ለሁለት ሰዓታት ያህል ተካሂዷል። ማርካ እንደ አውሮፓ ቆጣጠር በ2012 ከአልሻባብ ይዞታነት ብትላቀቅም ከተማዋ ግን የሶማሊያንና የአፍሪቃ ህብረት ወታደሮችን ለማጥቃት ሁሌም ከተኩሱና ከፍንዳታ ያረፈችበት ጊዜ እንደሌለ ይነገራል። ከአሚሶም ባለሥልጣናት በኩል እስካሁን አንዳችም የተሰጠ መልስ የለም። በኢጋድ ጥላ ስር በአዲስ መልክ የተዋቀረው የደቡብ ሱዳን አደራዳሪ ቡድን ኢጋድ ፕላስ የመጀመሪያ ስብሰባውን ዛሬ በአዲስ አበባ አካሂዷል። ቡድኑ በዛሬው ስብሰባው አደራዳሪዎቹ ባዘጋጁት ረቂቅ የስምምነት ሰነድ ላይ ተነጋግሯል። የደቡብ ሱዳን ፕሬዝደንት ሳልቫኪር ማያርዲት በዚያ የተቋቋመውን የሽግግር መንግሥት እንደሚመሩ፣ ተቀናቃኛቸው ሪያክ ማሻር ደግሞ ተቀዳሚ ምክትል ፕሬዝደንት እንደሚሆኑ ሰነዱ ያመለክታል። እስክንድር ፍሬው ዜናውን አድርሶናል። ኢጋድ ሲደመር ወይም ኢጋድ ፕላስ የተሰኘው አዲሱ የአደራዳሪ ቡድን ተጨማሪ ሀገሮችንና ተቋማትን የሚያቀፍ ነው። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ድርድሩን በበላይነት ይመራል። ተጨማሪዎቹ ሀገሮችና ተቋማትም የአደራዳሪ ቡድኑ አባላት በመሆን እየተሳተፉ ይገኛሉ። አምስት የአፍሪካ አካባቢዎችን የወከሉት አልጄሪያ፣ ናይጄሪያ፣ ደቡብ አፍሪካ ቻድና ሩዋንዳ ትሮይካ የሚባሉት አሜሪካ፣ ብሪታንያና ኖርዌይ እንደዚሁም ቻይና በቡድኑ የተካተቱት ሀገሮች ናቸው። የተባበሩት መንግስታት፣ የአፍሪካ ህብረትና የአውሮፓ ህብረትም ተካተዋል። ዛሬ በአዲስ አበባ የተጀመረውም እነዚህ ሁሉ የተሳተፉበት የአደራዳሪ ቡድኑ የመጀመሪያ ስብሰባ ነው። በስብሰባው መክፈቻ ላይ የተናገሩት የኢጋድ ዋነኛ አደራዳሪ አምባሳደር ስዩም መስፍን በሂደቱ የሚሳተፉትን ሁሉ አመስግነዋል። ዋና ዋነኛው ነገር ድርድሩና የአደራዳሪው ቡድን የተዋቀረበት ሁኔታ አይደለም። ነገር ግን ምንም አይነት ሚና እንጫወት፣ ይህንን የሰላም ጥረት ማጠናከር አለብን። ለሙሉ ድጋፋችሁም እናመሰግናለን። ዛሬ ገለጻ የተደረገበት ሰነድ የደቡብ ሱዳን ብሔራዊ አንድነት የሽግግር መንግስት እንዴት እንደሚመሰረት፣ የስልጣን ክፍፍሉም እንዴት እንደሚካሄድ ይዘረዝራል። የአሁኑ ፕሬዚዳንት ሳልቫኪር ማያርዲት የሽግግር መንግስቱን ይመራሉ። ተቀናቃኛቸው ዶክተር ሪያክ ማቻር ደግሞ ተቀዳሚ ምክትል ፕሬዚዳንት ይሆናሉ። ለ30 ወራት ከሚቆየው የሽግግር መንግስት በ18ቱ ሁለቱም ወገኖች የየራሳቸውን ጦር ይመራሉ። ከ18 ወራት በኋላ ግን የሁለቱ ጦር ይዋሃዳል። በፕሬዚዳንት ሳልቫኪር ማያርዲትም ይመራል። ስብሰባው በነገው እለትም እንደሚቀጥል ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ የቡሩንዲው ፕሬዚዳንት ፔር ንኩሩንዚዛ ዛሬ በተጀመረው ነገር ግን ተቃዋሚዎች ባልተካፈሉበት ምርጫ አሸንፎ ስልጣን ለሶስተኛ ጊዜ ይዛሉ ተብሎ ይጠበቃል። ምንም እንኳ ለወራት ያህል ጸረ መንግስት ተቃውሞ ቢካሄድና ዓለም አቀፉ ማህበረሰብ ፕሬዚዳንቱ ስልጣናቸውን እንዲለቁ ጥሪ ቢያደርግም ምርጫው ግን በታቀደለት መሰረት ተጀምሮ እየተካሄደ መሆኑ ታውቋል። ተቺዎች ሚስተር እንኩሩንዚዛ እንደገና መወዳደር የለባቸውም ሲሉ የብሩንዲ ህገ መንግስታዊ ፍርድ ቤት ግን ይችላሉ ምክንያቱም የመጀመሪያውን ምርጫ ያገኙት በምክር ቤቱ እንጂ በህዝብ ምርጫ አይደለም የሚል መከራከሪያ አንስቶ ድጋፉን ሰጥቷል። ተቃውሞው ግን ትናንት ሰኞ ጭምር ዋና ከተማ ቡጁምቡራ ውስጥ ተካሄዶ አመፅ ያስከተለ እንደነበር፣ በዚህም አንድ ፖሊስ ጨምሮ ሁለት ሰዎች መሞታቸው ታውቋል። የተባበሩት መንግስታት ዋና ጸሐፊ ባን ኪሙን ለባለሥልጣናት ባስተላለፉት ጥሪ ምርጫው በሥነ ሥርዓት እንዲከናወን ሰላምና መረጋጋትን እንዲያስከብሩ አሳስበው ብሩንዲ ውስጥ የሚገኙ ተቃዋሚ ወገኖችም ወደ ውይይት እንዲገቡ ጠይቀዋል። 38 ሚሊዮን ህጋዊ መራጮች የተመዘገቡበትን የዛሬውን የቡሩንዲ ምርጫ የተባበሩት መንግስታት አማካሪዎች እንደሚከታተሉት ተገልጧል። የናይጄሪያው ፕሬዚደንት ሙሐማዱ ቡሃሪ በዩናይትድ ስቴትስ ላለፉት አራት ቀናት ያካሄዱትን ጉብኝት በዛሬው ዕለት ሲያጠቃልሉ ከከፍተኛ የዩናይትድ ስቴትስ መንግሥት ባለሥልጣናትና ከሕዝብ ተወካዮች ጋር ተወያይተዋል። ፕሬዚደንት ቡሃሪ ከአሜሪካ ድምፅ ራዲዮ ጋር ያደረጉትን ቃለ ምልልስ የተመለከተውን ዜና ሄኖክ ሰማግዜር ያቀርባል። የናይጄሪያው ፕሬዚዳንት ሞሐመዱ ቡሃሪ በዛሬው ዕለት ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ጋር ተገናኝተው ተነጋግረዋል። ትናንት ሰኞ በዋይት ሃውስ ቤተ መንግስት ከፕሬዚዳንት ባራክ ኦባማ ጋር በተነጋገሩ ማግስት ለአሜሪካ ድምፅ ሬዲዮ በዛሬው ዕለት በሰጡት ቃለመጠይቅ የአሜሪካው ፕሬዚዳንት በናይጄሪያ ያሉትን ፈተናዎች ጠንቅቀው ያውቃሉ ብለዋል። ሮሮሪ ሮሎ ኢኮኖሚ በናይጄሪያ ያሉትን ችግሮች በግልጽ ጠንቅቀው ያውቃሉ። የመረጋጋት ችግር እንዳለ፣ የምጣኔ ሀብቱ ሁኔታ በተለይ የስራ አጥነትን ጉዳይ ያውቃሉ። በአገሪቱ የተንሰራፋውን ሙስናም እንዲሁ በአግባቡ ያውቃሉ። ዩናይትድ ስቴትስ እና ናይጄሪያ በዚህ ረገድ ተባብረው እንደሚሰሩ ነው የናይጄሪያው መሪ ከዩናይትድ ስቴትስ አቻቸው ጋር የተወያዩትና የጋራ እቅዶች እንዲሁም ተግባራዊ እንቅስቃሴዎች ላይ የመከሩት። የናይጄሪያው ፕሬዚዳንት በዛሬው ዕለት ከዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት አባላት ጋር ከመወያየታቸው አስቀድሞ የውጭ ጉዳይ ሚኒስትር ጆን ኬሪ ጋር ተነጋግረዋል። በዩናይትድ ስቴትስ ከሚኖሩ ናይጄሪያውያን ጋርም ውይይት እንደሚያደርጉ የቡሃሪ የጉዞ መርሃ ግብር ያመለክታል። ናይጄሪያና ዩናይትድ ስቴትስ በምጣኔ ሀብት፣ በጸጥታና ሌሎች ልማታዊ ስራዎች ላይ የቆየና ታሪካዊ ትብብር ያላቸው ሀገሮች ናቸው። አድማጮች ከዚሁ ከናይጄሪያ ዜና ሳንወጣ የናይጄሪያው ፕሬዚዳንት መሐሙዱ ባሁሪ ዛሬ ማክሰኞ ከዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ጋር እንደሚገናኙ ተገልጧል። ትናንት ከፕሬዝዳንት ባራክ ኦባማ ጋር እንደተገናኙ ቀደም ሲል የቀረበው ዘገባ ያስረዳል። የሽብርተኛው ቡድን ቦኮ ሀራም ጥቃት እንደሚያሳስባቸው የተናገሩት ኦባማ፣ ፕሬዚዳንት ቡሃሪ ግን ይህም ቡድን ለማሸነፍና አገሪቱን ኢኮኖሚያዋን አንቆ የያዘውን ሙስናን ለማጥፋት ግልጽና አስተማማኝ አጀንዳ እንዳላቸው የሚያምኑ መሆናቸውን ተናግረዋል። ይህ የአራት ቀን ጉብኝት ሚስተር ቡሃሪ ስልጣን ከያዙ ወዲህ የመጀመሪያ የዋሽንግተን ጉዞ መሆኑም ነው። አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር ዛሬ ማክሰኞ እስራኤል ውስጥ ከጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር እንደሚገናኙና ባለፈው ሳምንት ተጠናቆ ኔታንያሁ ግን በጽኑ በተቃወሙት የኢራን ኑክሌር ጦር መሳሪያ ስምምነት ላይ እንደሚወያዩ ተገለጸ። ሚስተር ኔታንያሁ ይህን ለረጅም ጊዜ የታሰበበትንና ዩናይትድ ስቴትስ፣ ብሪታንያ፣ ፈረንሳይ፣ ቻይና፣ ፈረንሳይ ሩሲያና ጀርመን የደረሱበትን ስምምነት ታሪካዊ ስህተት ብለውታል። የተባበሩት መንግስታት ድርጅት ይህን ስምምነት በሙሉ ድምፅ ሲያጸድቅ ድርጅቱ ውስጥ የተወከሉትን የእስራኤሉን አምባሳደር ሮን ፕሮሶርን ደግሞ ተጨማሪ ትችት ሰንዝሮባቸዋል። ሮን ስምምነቱን አሳዛኝ ማለታቸው ተሰምቷል። ይህ በእንዲህ እንዳለ የፈረንሳይ ውጭ ጉዳይ ሚኒስትር ሎራ ፋቢዮስ በሚቀጥለው ሳምንት ኢራንን እንደሚጎበኙ ዛሬ ይፋ ሲያደርጉ ጉብኝቱም ከፕሬዚደንቱ ሐሰን ሩሃኒ ጋር መገናኘትን እንደሚጨምር አስታውቀዋል። ፋቢዩስ ባለፈው ሳምንት ነው የኢራኑ አቻቸው ሞሐመድ ጃቫድ ዛሪፍ እንደጋበዟቸው ያሳወቁት። በመጨረሻም ኢራንና የዓለም ሀያላን እንዳካሄዱት ባለ በመጨረሻም የፒዮንግያንግን የኒኩሌር ባለቤትነት በሚያሳጣ ድርድር ላይ የመካፈል ፍላጎት የለኝም ስትል ሰሜን ኮሪያ አስታወቀች። ዛሬ ማክሰኞ ይፋ የሆነው አንድ የውጭ ጉዳይ ሚኒስቴሯ መግለጫ እንዳመለከተው የኢራንን የኒኩሌር ስምምነት ሰሜን ኮሪያ ውስጥ ካለ ሁኔታ ጋር ማመሳሰል አግባብነት የለውም ብሎ ምክንያቱን ሲያትት ደግሞ ፒዮንግያንግ ሁሌም ቢሆን በርካታ ወታደራዊ ልምምዶችን ጨምሮ የዩናይትድ ስቴትስ ወታደራዊ ጠላትነት ያነጣጠረባት ነች ብሏል። ባለፈው ሳምንት ነበር ኢራንና ስድስት የዓለም ሀያላን የኢራንን የኒኩሌር ጦር መሳሪያ ለመገደብና በምትኩም ኢራን ላይ የተጣለው የኢኮኖሚ ማዕቀብ እንዲነሳ የሚያስችል ስምምነት የደረሱት። ይህን ተከትሎም ረዳት ውጭ ጉዳይ ሚኒስትር ዌንድ ሸርማን ሰሜን ኮሪያ ከዚህ ስምምነት ልምድ መቅሰም እንዳለባት ጥሪ ማስተላለፋቸው ተሰምቷል። በዚህም መነሻ ነው ሰሜን ኮሪያ በዛሬው ዕለት የኒኩሌር ጦር መሳሪያ ባለቤት የሆነች አገር የኒኩሌር ፕሮግራሟን በሚንድ ወይም በሚያፈራርስ ውይይት ላይ ለመካፈል ፍላጎቱም ሆነ ፈቃደኝነቱ የላትም ስትል መግለጫ ያወጣችው። አድማጮች፣ ዜናው አበቃ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን በሁለተኛው ክፍለ ጊዜ ከሚቀርቡ ቅንብሮች ያንዱን ለቅምሻ ለቀው ከፍተኛ ችግር ውስጥ እንዳሉና ተበታትነው በተለያየ ቦታ ላይ ጠልለው እንዳሉ ነው እየነገሩ ያሉት። ልጆቻቸውም ትምህርት እንዳቋረጡ እና በጣም መቸገራቸውን በማወቅ ነው የሚመለከተው የመንግስት አካል እርምጃ እንዲወስድና መፍትሄ እንዲሰጣቸው አቤታውን ለመንግስት አካል አቅርበናል። መንግስታዊ ለሆነው የሰብአዊ መብቶች ጉባኤ ሊቀመንበር አቶ ብዙ አየሁ ወንድሙ ናቸው በአርማ ምንጭ ወረዳ በብዙ መቶዎች የተቆጠሩ አርሶ አደሮች በህጋዊ መንገድ የተሰጣቸውን መሬት ተነጠቁ ሲል ድርጅታቸው ባለፈው ሳምንት ይፋ ያደረገውን መግለጫ ተንተርሶ ከአሜሪካ ድምፅ ጋር ካደረጉት ቃለ ምልልስ ከሰጡት ምላሽ የተወሰደ ነው። ዝርዝሩ በሁለተኛው አጋምሽ ይቀርባል። አሁን የዕለቱ አብይ ርዕስ ሰሞኑን ወደ አዲስ አበባ የሚመጡት የአሜሪካው ፕሬዚደንት ባራክ ኦባማ ተቃዋሚዎችን የማነጋገር ፕሮግራም እንደሌላቸው ግልጽ እየሆነ መጥቷል ሲሉ ጥያቄ ያቀረቡ ፓርቲዎች መሪዎች ተናግረዋል። ፕሬዚደንቱ ወደ ኢትዮጵያ ከመጡ አይቀር እኛንም ያነጋግሩን በሚል ያቀረቡት ጥያቄም ይፋ ምላሽ እንዳላገኘ እነዚሁ የተቃዋሚ ፓርቲ መሪዎች አስረድተዋል። እስክንድር ፍሬው ተከታዩ ልኳል። ለጉብኝት ወደ አዲስ አበባ የሚመጡት የአሜሪካው ፕሬዚዳንት ባራክ ኦባማ እኛንም ያነጋግሩን ሲሉ ይፋ ጥያቄ ያቀረቡ ተቃዋሚ ፓርቲዎች ይገኛሉ። የመላው ኢትዮጵያ አንድነት ድርጅት መያድ ከእነዚህ ፓርቲዎች አንዱ ነው። ከኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓና ከኢትዮጵያ ራእይ ፓርቲ ኢራፓ ጋር በመሆን ይፋ ደብዳቤ በአዲስ አበባ የሚገኘው ኤምባሲ አስገብተዋል። የመያድ ፕሬዝዳንት አቶ አበባው መሀሪ ለቪኦኤ እንዳብራሩት ግን ጥያቄያቸው ምላሽ አላገኘም። አምባሳደሯን እድል አግኝተን አነጋግረን ነበረ መግለጫውን ከሰጣችሁ በኋላ ነው ከሰጠን በኋላ ለነሱም ከጻፍን በኋላ አግኝተን ነበር፣ አነጋግረናቸዋል። እሳቸው ምንድን ነው ያሉን? ይሄ ግን እንዴት ነው ያነጋግራችኋቸው? በምን አጋጣሚ ቀጠሮ ተይዞላችሁ ኤምባሲ ሄዳችሁ ነው? ማንና ማን ሆናችሁ ነው ያናገራችሁ? ሶስታችን ሶስቱ ፓርቲዎች መሪዎች የሶስት ፓርቲዎች መሪዎች የጁላይ ፎርም ሲያከብሩ ጠርተውን ጥሪ ነበረን። እዚያ ላይ እድል አግኝተን አነጋግረናቸዋል። በአሜሪካ የነፃነት ቀን በዓል ላይ አነጋግረናቸዋል። እሳቸው የሰጡን መልስ ምንድን ነው? የፕሬዚዳንት ኦባማ መምጣት ሴኪዩሪቲውም ሆነ ሌላው ፕሮግራሙ በሌላ እጅ የተያዘ እንጂ የደህንነቱ ጥበቃውም ሌላውም ሌላውም በሌላ አካል የተያዘ ነው፣ በሌላ አካል የተያዘ እንጂ በእሳቸው ቁጥጥር ስር ስላልሆነ እኔ አቀርባለሁ ግን ይህን አደርጋለሁ የምል ቃል ልገባ አልችልም፣ ከኔ ውጭ ስለሆነ የሚል ሰጥተውናል። ፕሬዚዳንት ኦባማም ይህንን ተግንዛቤ ውስጥ ወስደው የተቃዋሚ ሶስቱም ብቻ ሳይሆን ሁሉንም የተቃዋሚ ፓርቲዎች እድል ሰጥተው ያነጋግራሉ የሚል እምነት አለኝ። ግን እስካሁን ያሉት ምልክቶች ያንን የሚያሳዩ ናቸው። አቶ አበባ ተቃዋሚዎችን ሊያናግሩ እንደሚችሉ ምልክቶች እያያችሁ ነው ስ እስካሁን ያታዘቡትን ያዩትን ይንገር። የለም ፕሬዚዳንት ኦባማ ለምን እንደሚመጡ አናውቅም። ግን እዚህ ላይ መንገድ የምፈልገውን እሳቸው መጥተው በጸጥታ ላይ ብቻ ተነጋግረው የሚሄዱ ከሆነ ትልቅ ስህተት ሊፈጽሙ ይችላሉ። እዚህ መጥተው የኢትዮጵያን ሰብአዊ መብት አያያዝ፣ የኢትዮጵያን ሁኔታ ኢትዮጵያ ወደ መጥፎ አቅጣጫ እየሄደች ይመስለኛል። ስለዚህ እሳቸው መጥተው ወደ መጥፎ አቅጣጫ እንዳትሄድ የገዥውን ፓርቲ መክረው ዘክረው ሊሄዱ ይገባል የሚል እምነት አለኝ እና ነገር ግን እስካሁን ድረስ በምንም ታምር ይህንን የሚያሳይ ሁኔታ የለም። የተዳፈነ ነው አሁን ከፕሬዝዳንቱ ጋር የመገናኘት ጥያቄ ያቀረበው ሌላው ተቃዋሚ ፓርቲ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ነው። የወቅቱ የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ እንደሚሉትም ጥያቄያቸው ምላሽ አላገኝም። ፕሬዝዳንቱ በአዲስ አበባ ቆይታቸው ተቃዋሚዎችን እንደማያነጋግሩ ግልጽ እየሆነ መጥተዋል ባይ ናቸው። ፕሮፌሰር በየነ ዝግ ነው። እኔ እንግዲህ ካለኝ ልምድ ከዚህ በፊት ከፕሬዚዳንት በመለስ ብዙ የአሜሪካን ባለስልጣኖች መጥተው እዚህ ያለውም ዲፕሎማቲክ ጽሕፈት ቤታቸው ኤምባሲው በሚመቸው ሁኔታ እያገናኘን እኛም መረጃ እየሰጠን የማቅ ሰው ነኝ። ስለዚህ የዚህ አይነት እድል ብኖር እስካሁን ድረስ አንድ ጥቆማ ይደርሰን ነበር። በዚህ መልክ በዚህ አይነት ቦታ እንደዚህ የምል ከዛሬ ድረስ ምንም ፍንጭ ባለማግኘታችን ሳምንት ያለፈው ደብዳቤ ግልባጩ ነው። ስለ ግንኙነት ከፕሬዚዳንቱ ጋር የመገናኘት ቀርቶ ስለ ደብዳቤያችን ይዘት እንኳን ከኛ ጋር መነጋገር ለመፈለጋቸው እስካሁን ምንም ፍንጭ አላገኘንም በኤምባሲ በኩል ያ ማለት እንግዲህ ዲፕሎማሲው ከዚህ በፊት እንዴት እንደሚሰራ ከማወቅ የተነስቼ የሚተነብየው እድል የሚሰጡ አይመስለኝም ስርዓቱ ኦልሬዲ አጥሯቸዋል እንግዲህ ፕሮግራም አወጥተዋል ይሄ መንግስት ማሳየት የሚፈልገውን ብቻ አይተው እንዲሄዱ ቅድመ ዝግጅት የተደረገና በእጅጉ አሳዛኝ ይሆናል ጉብኝታቸው የሚል ፍርሃት ውስጥ ነው ያለሁት እኔ። በቂ ጥቅም ያገኝበታል ወይ የኢትዮጵያ ሕዝብና የኢትዮጵያም የፖለቲካና ኢኮኖሚ ሁኔታ በእኚህ እውቅና ወሳኝ ሚና ሊጫወቱ በሚችሉ ፕሬዚዳንት ጉብኝት ምክንያት ሀገራችንና ህዝባችን ይጠቀማለሁ የምለው ስጋታችን በተለይም በአሁኑ ጊዜ ኢህአዴግ ብቻዬን ነው ጨምድጄ ይዤ እንደፈለግኩ ነው የምመራው ብሎ በቆረጠበት ጊዜ፣ የብዙሀን ፓርቲ ተሳትፎ ዚሮ ከዚሮ በታች በወረደበት ጊዜ፣ እኚህ ፕሬዚዳንት ከእናንተ ጋር የምንቀጥለው እንደዚህ ከሆነ ነው አለዚያ ከመሪሃችን ጋር አይሄድም ብለው ቁርጥና ፍርጥም ያለ ምክር ሰጥተው ይሄዳሉ ወይ የምለው መተንበይ እያስቸገረ ነው። ወይስ አስተናጋጆቻቸውን አስደስተው አሞካሽተው የሚሄደው ከሆነ ይሄ ከፍተኛ የሆነ አደጋ ነው ለኢትዮጵያ ህዝብ ተስፋ። እዚህ ላይ ግን ፕሮፌሰር፣ ለምሳሌ አሁን እናንተ ይህንን ትላላችሁ ተቃዋሚዎች ማለት ነው። ነገር ግን ሌሎች ወገኖች ደግሞ ፕሬዚዳንቱ መምጣታቸው ጥሩ ነው፣ ደስ ይለናል። ግን ይሄ ሉዓላዊ ሀገር ነው የራሱ መንግስት ያለው የራሱ ሕገ መንግስት ያለው እና ምንም አይነት የውጭ ጫና አያስፈልግም፣ እንደዚህ አይነት አስተያየቶች ተቀባይነት የላቸውም እያሉ ነው። ለምሳሌ እነሱ ምንድን ነው የእናንተ አስተያየት ከዚህ አንጻር፣ በኢትዮጵያ ውስጥ ነጻነት ማለት የህዝቦች ነጻነት እና ሁሉም አስፈላጊ የሆኑ ሰብአዊ ሁኔታዎች ይሁን መሆን አለምን ሁሉም እንመለከት ነው ግሎባላይዜሽን ይባላል እኮ ይህንን የሚሉ ሰዎች ደግሞ አለም በኢኮኖሚውም በሌላውም የተሳሰረች ነው እያሉም ደግሞ ያወራሉ አለ። ስለዚህ የዴሞክራሲ የሰብአዊ መብት መልካም መስተዳደር ጥያቄ ኢትዮጵያ ውስጥ የኢትዮጵያ ብቻ አይደለም የዓለም ጠቅላላ ሆኑ ሰላም ፈላጊ ዴሞክራት የሆኑ አገሮችም ጉዳይ ነው። ከዚያም ደግሞ አሜሪካን በታሪክ አጋጣሚ አለም ውስጥ ጎልታ የምትታይና የዚህን አይነት ሁኔታዎች ለማመቻቸት ጥረት የምታረግ የምትጠቀመውም ከዚህ አይነት ኢትዮጵያን ከሚያህል ከዘጠና ሚሊዮን በላይ ያለ ህዝብና ስትራቴጂክሊ የተቀመጠ ይኸው በዚህ በሴኪዩሪቲም ጉዳይ በሌላ ሌላውም ልትተባበር አቅም ያላት አገር መሆኗ በኢትዮጵያ ውስጥ የህዝብን ይህንታ ያገኘ መንግስት መኖሩ ጉዳይ ላይ ጥቅም አላት። ስለዚህ ሉአላዊ እኔን ምናምን ተብሎ ዲክቴተር፣ ወይም ማንም አምባገነን ህዝቡን ዝም ብሎ እንደፈለገ ሚያርድ፣ ፈጭ፣ ሚያስር ማለት እኮ አንድ ግሎባል እንትን ነው ከተባለ አንድ የሰውነት ክፍል እየበሰበሰ ስግደለም ጣት ስለሆነ ተብሎ አይኖርም። የፊታችን እሁድ አዲስ አበባ እንደሚገቡ የሚጠበቁት የአሜሪካው ፕሬዚዳንት ባራክ ኦባማ ከኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ እንደዚሁም ከአፍሪካ ህብረት ኮሚሽን ሊቀመንበር ዲላሚኒ ዙማ ጋር የሁለትዮሽ ውይይት ያደርጋሉ። ከተቃዋሚ ፓርቲ መሪዎች ጋር ስለ መገናኘታቸው ግን እስካሁን ይፋ የተደረገ ፕሮግራም የለም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ መጽሔቱ የትንታኔ ክፍለ ጊዜ እንለፍ። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በነዘላለም ወርቅ አገኘሁ መዝገብ በሽብር ድርጊት ክስ ከተመሠረተባቸው መካከል አብዛኛዎቹ በአቃቤ ሕግ ማስረጃ ያቀረቡትን መቃወሚያ ውድቅ አደረገ። ፍርድ ቤቱ ብይን ለመስጠትም ቀጠሮ ቆርጧል። መለስካቸው አመሃ ተከታዩን ልኮልናል። አንደኛ ተከሳሽ ዘላለም ወርቅ አገኘሁን ጨምሮ ሰባት ተከሳሾች አቃቢ ሕግ ያቀረበባቸውን የተለያዩ የሰነድ ማስረጃዎች ተቃውመው ፍርድ ቤቱ እነዚህን ማስረጃዎች ከመዝገቡ እንዲያስወጣላቸው በጠበቃቸው አማካኝነት አቤት ብለው ነበረ። ጠበቃው አቶ ተማም አባቡልጉ ቀደም ሲል በዘላለም ወርቅአገኘሁ የቀድሞ አንድነት ፓርቲ አመራር አባላት ሀብታሙ አያሌውና ዳንኤል ሽበሺ፣ የአረና ፓርቲ አመራር አባል አብርሃ ደስታ፣ የሰማያዊ ፓርቲ አመራር አባል የሸዋስ አሰፋ እንዲሁም ዮናታን ወልዴንና ባህሩ ደጉን በመወከል በክስ መዝገቡ መያያዝ የሌለባቸውና ተቀባይነት የሌላቸው ናቸው ያሏቸውን ማስረጃዎች እንዲወጡ ነበር አቤቱታቸው። በዚሁ መሠረት ተከሳሾች ለፖሊስ የሰጡት ቃል፣ ከብሔራዊ ደህንነት የተገኙ መረጃዎችና አቃቤ ህግ ምስክሮች ያልቆጠረባቸው ከተከሳሾቹ መኖሪያ ቤቶች የተገኙ የተባሉ የሰነድ ማስረጃዎችን የተመለከተ ነው። ፍርድ ቤቱ የቀረበውን አቤቱታ ከተነተነ በኋላ ጉዳዩን እንደመረመረው የተከሳሾቹን ጥያቄ የሚደግፍ የህግ ድንጋጌ እንደሌለና በአቃቤ ህግ የቀረቡት ማስረጃዎች ሁሉ በወንጀል ህጉም ሆነ በጸረ ሽብር አዋጁ ልዩ ልዩ ድንጋጌዎች የተደገፉ ናቸው ሲል የተከሳሾቹን ጥያቄ ውድቅ አድርጓል። በመቀጠልም ተከሳሾቹ በአቃቤ ህግ በቀረበባቸው ክስ ይከላከሉ ወይንም መከላከል ሳያስፈልጋቸው በነጻ ይሰናበቱ እንደሆነ ብይን ለመስጠት ፍርድ ቤቱ ለነሐሴ 14 ቀን 2007 ዓ.ም ቀጠሮ ቆርጧል። ከተከሳሾቹ መካከል ሀብታሙ አያሌው ብይኑ ከመሰጠቱ በፊት በቀረቡት ማስረጃዎች ላይ አስተያየት በጽሑፍ እንድንሰጥ ፍርድ ቤቱ እድል ይስጠን ሲሉ አመልክተዋል። አቃቢ ህግ በበኩሉ ተከሳሽ በቀረቡ ማስረጃዎች ላይ አስተያየት የሚሰጥበት የሕግ አግባብ የለም ሲል ጥያቄው ውድቅ እንዲደረግ ለፍርድ ቤቱ አቤት ብሏል። ፍርድ ቤቱ የሁለቱን ወገን ክርክር ከሰማ በኋላ የአቃቢ ሕግን ጥያቄ ውድቅ አድርጎ ተከሳሾች አስተያየቶቻቸውን በጽሁፍ ለማቅረብ የሚከለክል ሕግ የለም ሲል ወሰነ። ይሁንና፣ አለ፣ ፍርድ ቤቱ የተከሳሾቹን አስተያየት የሚጠብቅ ከሆነ ብይኑን በተባለው ጊዜ ሊያደርስ ስለማይችል ወደሚቀጥለው ዓመት እንደሚሸጋገር ጠቆመ። ከዚህ በኋላ ተከሳሾቹ በአማራጮቹ ላይ ለመወሰን የተቸገሩ መሰሉ። ነሐሴ 14 ቀን ብይናቸውን መስማት ወይም በአቃቤ ሕግ ማስረጃዎች ላይ አስተያየቶቻቸውን ሰጥተው የሚቀጥሉትን ወራት መጠበቅ በዝምታቸው የፊተኛውን መረጡ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች። ሁለተኛው የመጽሔት ትንታኔ ርዕስም እዚያው አዲስ አበባ ከመለስካቸው ጋር ያቆየናል። የፌዴራሉ መንግሥት የአዲስ አበባን ማስተር ፕላን ይፋ ሲያደርግ በሀገሪቱ ውስጥ ባሉ ዩኒቨርሲቲዎች የሚማሩ የኦሮሞ ተማሪዎች ማስተር ፕላኑን ተቃውመው አደባባይ መውጣታቸው ይታወሳል። ይህንንም ተቃውሞ ተከትሎ በርካታ የኦሮሞ ተማሪዎች ለእስር መዳረጋቸውንና ጉዳያቸው በፍርድ ቤት እየታየ መሆኑን አስላን ሐሰን የተባለ ተማሪም በእስር ላይ ያለ ሕይወቱ በድብደባ አለፈ መባሉን ጠቅሰን መዘገባችን አይዘነጋም። ቀደም ሲል ደግሞ አዲስ ስታንዳርድ የተባለ መጽሔት ፎቶግራፋቸውን አስደግፎ ያወጣውን ዘገባ መሠረት በማድረግ ከነዚህ እስረኞች መካከል ስድስቱ መለቀቃቸውን ዘግበናል። ነገር ግን ይህ ዘገባ በከፊል የተሳሳተ መሆኑን ከእስረኞቹ ጋር ቀደም ሲል ታስሮ የነበረና ባደረገው ክርክር ከእስር የተለቀቀው ተማሪ ተውፊቅ ረሺድ ለዘጋቢያችን ለመለስካቸው አመሃ ማብራሪያ ሰጥቷል። መቼና እንዴት ነው ስ የታሰራችሁ? እኛ የታሰር ነው ያኔ ማስተር ፕላን በተካሄደበት ጊዜ ነው። አምና በሁለት ሺ ስድስት ሚያዝያ ውስጥ ማለት ነው። እሱ ማስተር ፕላን ህዝቡን የመፈናቀልና የኦሮሞ ህዝቡን የራሱን መሬት በማሳጣትና የስደተኝና ለረሀብ የሚያጋልጥ ነው ብለን እኛ የተቃወም ነው የታሰር ነው። ስለ ማስተር ፕላኑ ጉዳይ ነበረ። ማቱን ፊት ተገትራችሁ ቆማቸዋል በማለት ነበረ ምርመራው ሲካሄድ። ልውለቀን ነው ማዕከላዊ የተደረገብን ግን በኋላ ላይ ቀየሩትና የኦሮሞ ነጻ አውጪ ግንባር ወይም አባል ናችሁ በማለት ቀየሩት ምርመራውን ለመሆኑ መቼ ነበረ የተፈታው የአፈታትህን ሂደት ትነግረኛለህ የተፈታሁት ሰኔ አስራ አምስት ነበረ ፍርድ ቤቱ አይቶ ቀረበብህን መረጃ አስተባብሎናል በማለት እኔን አሰናብቶኛል የቀረበብህን ማስረጃ ሁሉ የአቃቤ ህግን ክስ በሙሉ ባቀረብከው ማስረጃ አስተባብለህ መከላከል ሳያስፈልግ ነጻነ ተብለን ያወጣው አይደለም። መጀመሪያ መቃቢግ እኛን በከሰሰል ጉዳይ ላይ አንድ የሰውና ሌላ ሀያ ሰባት ቃል ነበረ ለማስረጃነት ያቀረበው። እሱን ካየ በኋላ ነው ፍርድ ቤቱ መከላከል ትችላላችሁ ተከላከሉ ተብለን፣ እኔም ስድስት የሰው መከላከያና ሁለት የሰነድ አቀረብ። አንደኛ ተከሳሹ አብዲ ከማል የአራት የሰውና የሰነድም አቅርቦ እኔ ደግሞ በትክክል አስተባብሏል በማለት አብዲን ወይም በአንደኛ ተከሳሹን ከማለት ጥፋተኛ ነው በማለት ከእኔ ስራ አስቀሩት፣ እኔን እናሰናበቱ ይኛል። በአሁኑ ጊዜ ፍርድ ቤት ጉዳያቸው እየታየ ያሉ ሌሎች የታሰሩ ልጆችም ታውቃቸዋለህ፣ ተፈተዋል ተብሎ ባለፈው ጊዜ በእኛም ዘገባ ተዘግቦ ነበረ። ትነግረኛለህ እነማን ማን እንደሆነ? መጀመሪያ የተያዝነን እዛ ማዕከላዊ ነበር ወደ ሀያ ሶስት ሆናለን ብዛታችን። ከነዛ ተጣርቶ በሁለት መዝገብ ነው የተከሰን። ሄር ነው የአብዲ ከማል መዝገብ ና የነ ኒሞና ወይም አበበ ሩጌሳ የሚባሉ መዝገብ። በሁለት መዝገብ ነው የተከሰስ ነው። እዚ መጀመሪያው መዝገቡን አንደኛ ተከሳሽ አብዲ ከማል ና እኔ። ባለፈው በእናንተ ዘገባ ላይ ና ሌላ ዘገባ ላይ ተፈቱ ብሎ የተወራው የና ኒሞና ሩጌሳ ስር ያሉት ናቸው። ተፈቱ ያሉት ግን አልተፈቱም። እነሱ ነበሩ አዲኛ ከሱ አበበ ሩጌሳ ሌንጌሳ ለማየሁ፣ መገረስ አወርቁ፣ ቢሊሱማ ደመና ናቸው እነዚህ። አዎ ከእነሱ አንደኛ የተከሳሹ ኒሞና ወይም አበበሩ ኬሳ ነው። ሁለተኛ መገረስ አወርቁ ነው። ሶስተኛ አዱኛ ኬሶ ነው። አራተኛ ቢሊሱማ ደመና ነው። አምስተኛ ተሻለ በቀለ ገርባ ይባላል። ስድስተኛው ደግሞ ሌንጌሳ ለማየሁ ነው። አሁን ታዲያ ፍርድ ቤት ጉዳያቸው ተይዞ ያሉ በምን ምክንያት ነው እስካሁን አላለቀም ማለት ነው ጉዳዩ ወይስ ምንድን ነው? የእነሱ ጉዳይ መጀመሪያም ትንሽ ከኛ ክስ ከሁለተኛ መስገብ ሲከሰሱ እነሱ ወደ ሁለት ወር ገደማ ነበረ ወደ ከኛ ኋላ የተከሰሱት፣ ግን ተከሰው ልክ እንደቀረበ መቃወሚያ ምናምን ነበራቸው መቃወሚያው ጨርሶ ግን ወደ ጥቅምት ነው ወደ አረካዊ ብይን ሰጥቶ ምስክር ይሰማ ተብሎ ነበረ። ምስክር እነሱ ላይ ሲሰማ መጀመሪያ የነበራቸው ቀጠሯቸው ሳይደርስ በመሀል አቋርተው ጠሩትንና እዛ ከእነሱ ውስጥ ድሬዳዋ አረማያ ዩኒቨርስቲ የሚማር ኒሞና ጫሊ የሚባል ነበረ ማከላዊ ከኛ ጋር እሱም ታስፎ ነበረው። እሱ ምስክር አስሙባቸው ሌሎቹን ደግሞ አመጣለሁ ብሎ ነበረ እሱ ቃቢጉ እሱ ላይ ለማሰማት ምስክር። ሁለተኛ ጊዜም ምስክሮቹ አልቀረቡባቸውም። ባለፈው ደግሞ በአስራ አምስት ነው የተፈታው ሰኔ አስራ አምስት ማለት ነው። ሌሎቹን ከሀረማያ ካሽፋ መሀመድ የምትባልና አንድ አብዲ አባት እሱ የማላቀው መጥቶ ነበረ እነሱ ላይ ለምስክርነት እሱ እነሱ ሁለቱ የመጡ በዋናኝነት ለመጋርሰርቁ ላይ ነበረ ሰው ላይ አንድ የካሽፋ ማመድን ካሰማ በኋላ አቃቢ አቃብጉ ሌላው ይበቃኛል በማለት አልፏል። ሌላው የእነሱ ላይ ቀረበው ብልሱማ ጎንፋና ሌላ ኢየሩሳሌም የባን ሲሆን ማላቆ ሱም የጅማ የአረማ ዩኒቨርሲቲ ሎው አምና ተመራቂ ነበረ። እነሱ አልቀረቡ። አሁን በእነሱ ጉዳይ ነው ታስሮ ይቅረቡ ብሎ ብይን ሰጥቶ ነበር ፍርድ ቤቱ። በሰኔ አስራ አምስት በዚህኛ ወር ለአስራ ሶስት የተቀጠረው ማለት ነው። ትላንትና ማሁን ቀርበው እነሱ ምስክሮቹ ስላልቀረቡ ታስሮ ይቅረቡ በማለት ለዛሬ ነበር የተቀጠሩት። ግን ዛሬም ማቀረብ ስላል አልቻሉት ለሰላሳ ተላልፏል። በዚህኛ ወር ማለት ነው። በጣም አመሰግናለሁ። እንኳን ቀና እንግዲህ አሚን አሚን አሚን ለምሽቱ የያዝናቸው የመጨረሻው ዘገባ የሚቀጥለው ነው። ከኢራን ጋር የተደረገውን ዓለም አቀፍ የኒኩሌር ስምምነት ተግባር ላይ ማዋል የዓለም ደህንነት በበለጠ እንዲጠበቅና የኢራናውያንን የኑሮ ደረጃ እንዲሻሻል ያደርጋል በዩናይትድስና በኢራን መካከል ሌሎች እድሎች እንዲከፈቱም የማድረግ መሠረት አለው ሲሉ የዩናይትድ ስቴትስ ውጭ ጉዳይ ምስል ጆን ኬሪ ለአሜሪካ ድምፅ ራዲዮ ተናግረዋል። ዘገባው የሪቻርድ ግሪን ነው። አዳነች ፍሳየት አቀርበዋለች ጆን ኬሪ ከአሜሪካ ድምፅ ሬዲዮ የፋርስ ባሕረ ሰላጤ አገልግሎት ጋር ባደረጉት ቃለ መጠይቅ የዩናይትድ ስቴትስ ምክር ቤት አባላት በኢራንና በአሜሪካ በተመራው የስድስት ሀገሮች ቡድን መካከል የተደረገውን ስምምነት ባያጸድቁ በመካከለኛው ምስራቅ ግጭትና ጦርነት እንዲባባስ የሚያደርግ መሆኑን እንደሚረዱ እተማመናለሁ ብለዋል። ይህን ስምምነት ባናደርግ ኑሮ የኢራኑ አያቶላ እነዚህ ሰዎች ያስገኙት ነገር ስለሌለ ከእነሱ ጋር የምደራደርበት ምክንያት የለም ባሉ ነበር። የሥራ ባልደረቦቻችን በኢራን ላይ ማዕቀቦች የተጣሉት ወደ ድርድርና ስምምነት እንድታመራ ለማድረግ ነው እያሉ ማዕቀቡ እንዲቀጥል የሚደግፉበት ምክንያት ምንድን ነው? አሁን የተገኘውን ስምምነት ባይቀበሉ በመካከለኛው ምስራቅ ላይ ትልቅ አደጋ ይደቅናል። የዩናይትድ ስቴትስ አስተዳደር ስምምነት ላይ ከመድረሱ በፊት የሰብአዊ መብት ጉዳይንና በኢራን የታሰሩት አሜሪካውያን እንዲፈቱ መጠየቅን የተካተቱባቸው አጀንዳዎችን ጨምሮ መግፋት ነበረበት የሚሉ ነቀፌታዎች ሲቀርቡ ቆይተዋል። ጆን ኬሪ ታዲያ ሌሎች ነጥቦችንም ጨምረን ቢሆን ኖሮ የትም አንደርስም ነበር ብለዋል። ስ ከዚህ በፊትም እንደገለጽ ነው፣ በኢራንና በዓለሙ ማህበረሰብ ወይም በዩናይትድ ስቴትስና በኢራን መካከል በሚደረገው ድርድር ሌሎች ነጥቦችንም አክለን ቢሆን ኖሮ ለአስር ዓመታት ያህል ብንደራደርም እንኳ የትም አንደርስም ነበር። ነጥቡ የኒውክሌር ጉዳይ በመሆኑ ከተደረሰው መሻሻል አንጻርም ሲታይ ሌሎች ጉዳዮችን ለማንሳት የሚያስችልን ጊዜ አልነበረንም። ከኢራን ጋር የተደረገው ስምምነት ሙሉ በሙሉ በተግባር ላይ ከዋለ ብዙ ጥሩ ነገሮች ሊከሰቱ ይችላሉ ብለዋል የአሜሪካው የውጭ ጉዳይ ሚኒስትር። የጉዞ ጉዳይንም የማዕቀፍ መሰረት አለው። ሆኖም ወዲያውኑ በገንዘብ በባንክ ጉዳይና በእቃዎች እንቅስቃሴ ላይ የተጣሉትን ማዕቀቦች ማንሳትን ያካትታል ኢራን ፒስታሾ የተባለው የኦቾሎኒ ዘርና ሌሎች የምግብ አይነቶችን እንዲሁም ምንጣፎችን የመሳሰሉት ሸቀጣሸቀጦችን እንድትሸጥ ይፈቀድላታል። ሆኖም እስካሁን ባለው ጊዜ ማዕቀቡ ሁሉ ይነሳል ማለት አይደለም። ዋና ዋናዎቹ ማዕቀቦች እንደቀጠሉ ናቸው። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ከኢራን ጋር የተደረገውን የኒክሌር ስምምነት ትላንት በሙሉ ድምፅ አጽድቋል። የዩናይትድ ስቴትስ ምክር ቤት የስምምነቱን እቅድ በ60 ቀናት ውስጥ እንዲመለከተው በታቀደው መሰረት የኦባማ አስተዳደር ባለፈው እሁድ ለምክር ቤቱ አቅርቦታል። የኢራን ምክር ቤትም ውሉን ማጽደቅ ይኖርበታል። የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና አዲሱ አበበነን እስከ ምሽቱ አራት ሰዓት ከእናንተ ጓር እንቆያለን። አሁን በኢትዮጵያና አካባቢዋ የሰዓት አቆጣጠር ከምሽቱ ሁለት ሰዓት ከሰላሳ ሁለት ሶስት ሰዓት በሩቅ ነው፣ አይታየኝም። ሶስት ሰዓት ከምሽቱ ሶስት ሰዓት ከሰላሳ ሶስት ደቂቃ ነው አሁን። ቀጣዩ ፕሮግራም ወይም ዝግጅት ንግድና ማህበረሰብ ነው። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ በአፍሪካ በኢትዮጵያና ኬንያ የሚያደርጉት ጉብኝት አንዱ አካል የንግድና መዋለ ንዋይ ግንኙነት ነው። ዩናይትድ ስቴትስ ከኢትዮጵያ ጋር በኃይል ልማት፣ ግብርና፣ ንግድ፣ ጤናና ሌሎች ዘርፎችም ለመተባበር የሚያስችሏት ፖሊሲዎችን ቀይሳ ተግባራዊ እንቅስቃሴ ከጀመረች ቆይታለች። ፕሬዝደንት ባራክ ኦባማ በኢትዮጵያ ጉብኝታቸው ከጸጥታና ደህንነት እንዲሁም ከዲሞክራሲ ተቋማት ግንባታ ባሻገር የምጣኔ ሀብት ግንኙነት ላይ ያተኩራሉ። የንግድና ምጣኔ ሀብት አዘጋጅ ሄኖክ ሰማእግዜር ከ30 ዓመታት በላይ በዓለም ባንክና ሌሎች የዓለም አቀፍ ልማት ድርጅቶች የሰሩ ባለሙያ በእንግድነት ይዟል። ዶክተር አክሎግ ቢራራ በቅድሚያ የፕሬዚደንት ኦባማን የኢትዮጵያ ጉዞ ወሳኝ አምሎች በማብራራት ይጀምራሉ። የኢትዮጵያና የአሜሪካ ግንኙነት የኢትዮጵያ ሕዝብ እንደሚያውቀው የተመሰረተው አስተዋይ በነበሩት በአጼ ምኒልክ እና በፕሬዝደንት ሮዝቬልት መካከል በተደረገው በሺ ዘጠኝ መቶ ሶስት ስምምነት መሰረት ነው። እንግዲህ የፕሬዝደንት ኦባማን ጉብኝት የተለየ የሚያደርገው በስልጣን ላይ ያለ የአሜሪካ መሪ ኢትዮጵያን ሲጎበኝ የመጀመሪያ መሆናቸው ነው። ይሄ ታሪካዊ ያድርገዋል እና ታሪካዊ መሆኑን መዘንጋት የለብንም። መሄዳቸው እኔ እንደሚመስለኝ ጥቅሞችም ጉዳቶችም አሉት። አንዱ በጥቅሙ አንጻር በምናይበት ጊዜ የሚጎበኙት ኢትዮጵያን ነው። ኢትዮጵያን ሉዓላዊ ሀገር፣ አንድ ወጥ ሀገር መሆኗን የሚያሳይ የአፍሪካ መዲና መሆኗን የሚያሳይ መሆኑ በጣም ጥሩ ነው። በሌላ በኩል ደግሞ ብዙ ኢትዮጵያውያን እንትን የሚሉት አገር ቤትም ያሉ የሚቆጩበት ምንድን ነው ጉዳት ይኖረዋል። ምክንያቱም ሁለገብ የሆኑ ችግሮች ስላሉ እነዚህን ችግሮች እንዴት አድርገው ይመለከቷቸዋል የሚለው ጥያቄ በአእምሮዬ ውስጥ ይብላላል። ይህንን እንዲያው እንደ መግቢያ ሆኖ ለመንደርደሪያችን እንዲሆን ነው እና ወደ ንግዱና ወደ ኢንቨስትመንቱ እሄዳለሁኝ። ከዚያ በኋላ መልካም እንግዲህ በንግድና በኢንቨስትመንቱ እንነጋገር ከተባለ በየአመቱ ከ700 እስከ 800 ሚሊዮን ዶላር የሚሆን የምግብ እርዳታ በጤና በትምህርትና በሌሎች ዘርፎች ኢትዮጵያ ውስጥ እንዲውል የዩናይትድ ስቴትስ መንግስት ድጋፍ ይሰጣል። እንደው በአጠቃላይ ደግሞ በአፍሪካ ያለውን ብንመለከት የዩናይትድ ስቴትስና የአፍሪካ ድርጅቶች ተባብረው በመስራታቸው የውጭ መዋለ ንዋይ ፍሰቱ ባለፈው አመት ወደ ሰማንያ ቢሊዮን ዶላርስ ደርሷል። ይህንን ደግሞ ከቻይና ጋር ስናነጻጽር በእርግጥ ዩናይትድ ስቴትስ አንደኛ የአፍሪካ የምጣኔ ሀብት አፍሳሽ ብትሆን የመዋለ ንዋይ አፍሳሽ ብትሆንም ቻይና በንግዱ ዘርፍ ከ200 ቢሊዮን ዶላርስ በላይ ነው አፍሪካ ጋር ያላት የንግድ ግንኙነት። እስቲ ይህንን እንመልከትና ፕሬዚደንቱ በዚህ ጉብኝታቸው ምን ሊያሳኩ ያስባሉ? ይህንን ለማስተካከል ወይም ለማሻሻል መጀመሪያ ገንቢ ከሆነው የአሜሪካ አስተዋጽኦ ላይ ልጀምር። ምንም እንኳ በአገዛዝ ውስጥ አንገባም ብለው ቢናገሩም፣ በሰብአዊ መብቶች አንገባም ብለው ቢናገሩም፣ ነገር ግን ለሰብአዊ አገልግሎት ለሁማኒታሪያን እርዳታ ድጎማ የሚደረገው ድጋፍ ጠቃሚነት እንዳለው እኛ ኢትዮጵያውያን እናውቃለን። በታላቁ ረሀብ ጊዜ ያደረጉት አስተዋጽኦ ከፍተኛ ነበር። በየዓመቱ የሚሰጡት ከሰባት መቶ ስምንት መቶ ሚሊዮን ድረስ የሚደርሰው ገንዘብ በአብዛኛው ለትምህርት ለምግብ፣ ለጤና አገልግሎት የሚውል ነው እና በዚህ አንጻር በሚታይበት ጊዜ በሰው ኃይል ስልጣኔ አሜሪካ ለኢትዮጵያ ያደረገችው አስተዋጽኦ እጅግ በጣም ከፍተኛ ነው። በዚህ በኩል የሚመሰገን አስተዋጽኦ አድርጓል ለማለት ይቻላል። አሜሪካ እንግዲህ በንግድ በኩል ከኢትዮጵያዊ አንጻር በማይበት ጊዜ ቻይናዎችም ይሁኑ አሜሪካኖች በአፍሪካ ውስጥ ያላቸው ሚና እና መወዳደር ሳይሆን አከራካሪ የሚሆነው የአፍሪካ አህጉር እንደ አህጉርነቷ አፍሪካውያን እንደ አፍሪካዊነታቸው ኢትዮጵያውያን እንደ ኢትዮጵያዊነታቸው ምን ጥቅም ያገኛሉ ከሚለው ላይ ነው ለማተኮር የምፈልገው። እርግጥ ነው ቅድም እንዳሉት በንግድ በኩል በሚታይበት ጊዜ የአሜሪካና የቻይና መወዳደር እንዲያው በንግድ በኩል በሁለት ሺ አስራ አንድ አመተ ምህረት እንደ አውሮፓ መቶ ሀያ አምስት ቢሊየን ነበር ከአፍሪካ ጋር የነበረው የንግድ ሂሳብ የቻይና በዚያው አመት መቶ ስልሳ ስድስት ቢሊየን ነበር። ከዚያ ቀጥሎ በሁለት ሺ አስራ ሁለት ዘጠና ዘጠኝ ቢሊየን ነው የአሜሪካ ከአፍሪካ ጋር ያለው። የቻይና ወደ ሁለት መቶ ቢሊየን ደርሶ ነበር። በሁለት ሺ አስራ ሶስት ወደ ታች እያቆለቆለ ሂዶ የአሜሪካ ሰማንያ አምስት ቢሊየን የቻይና ግን ጠምሮ ወደ ሁለት መቶ አስር ቢሊዮን ደርሷል። አሁን የቻይና ፕሬዚደንት በቀረቡት ስሌት መሰረት ከአፍሪካ ጋር የሚኖረው የንግድ ልውውጥ በሀያ ሀያ ወደ አራት መቶ ቢሊዮን ይደርሳል የሚል ነው። እና በንግድ በኩል ያለው የማያሻማ የቻይና ቀዳሚነት አለ። ደግሞ በኢንቨስትመንት በኩል ሲታይ ብዙዎቻችን የማናውቀው ቻይና አሜሪካን በልጣ ይሄዳለች የሚለው አከራካሪ ነው። እንዲያውም አሜሪካኖች በነዳጅ ዘይት በኩል፣ በጋዝ በኩል፣ ማዕድን በኩል የሚያደርጉት ኢንቨስትመንት በጣም ግዙፍ ነው። ከፍተኛ የሆነ አስተዋጽኦ እያደረጉ ነው። በአፍሪካ ውስጥ በኢትዮጵያ ውስጥ በሚታይበት ጊዜ በጣም ከፍተኛ የሆኑ እውቅና ያላቸው ድርጅቶች ይሳተፋሉ። ለምሳሌ ቦይንግ በአውሮፕላን በኩል ኮካ ኮላ፣ ፔፕሲ ኮላ፣ ካተርፒላር፣ ጆንዲር፣ ፕሮክተር አንድ ጋምበል፣ ጆንሰን ጆንሰን የመሳሰሉት ብዙ ድርጅቶች በኢትዮጵያ ውስጥ ይሳተፋሉ ጀነራል ኤሌክትሪክ እንደዚህ የመሳሰሉት። ስለዚህ በኢንቨስትመንት በኩል ፕሬዝደንቱ በንግድ በኩል ፕሬዝደንቱ ለአፍሪካውያን ለኢትዮጵያውያን የሚያስተላልፉት መልእክት ምንድን ነው የሚለውን እንደው ሳንሰላስለው፣ እኔ እንደመስለኝ እንዲሁ ዝም ብሎ አፍሪካንን በቻይናና በአሜሪካ መካከል የምትሽከረከር አህጉር አድርጎ ማየቱ በጣም ጉዳት አለው። ይህን የምልበት ምክንያት እንዲው የኢኮኖሚክ ታሪኩንም ብናየው አፍሪካውያን አሁንም ቢሆን የቻይናን አስተዋጽኦ፣ የአሜሪካን አስተዋጽኦ በጣም ከፍተኛ የሆነ የኢኮኖሚና የፖለቲካ ጭነት ወይም ጫና የሚያደርጉ ሀገሮችንን አስተዋጽኦ በጣም ይጠራጠራሉ። እስቲ በዘርፍ በዘርፍ እንመልከት። እሺ፣ ቀዳሚው እንግዲህ በአፍሪካና በዩናይትድ ስቴትስ መካከል ንግድና የስራ ቁርኝትን ለመፍጠር እንግዲህ ባለፉት አስራ አምስት ዓመታት ሲሰራ የቆየው ነጻ የሆነ የቀረጥና የታሪፍ ስምምነት አጎዋ አለ። አግዋ እንግዲህ በስፋት ብዙ ለውጦችን ለማምጣት የቻለ የንግድ ስምምነት ቢሆንም ብዙ የሚቀሩት ደግሞ መሻሻል የሚገባቸው ጉዳዮች ያሉበት ሕግ ነውና የአፍሪካ እሴት የተጨመረባቸው የግብርና ምርቶች ወደ ዩናይትድ ስቴትስ ገበያ የሚገቡበትን መንገድ እንመልከት። ምን ይመስላል? አገዋ እስካሁን ባለፈው አስራ አምስት ዓመታት ምን ጥቅም አስገኘ? ለአፍሪካውያን፣ ለአሜሪካውያንስ ዘገባው የሚያሳየው ምንድን ነው? ሁለት ሺህ ስምንት አመተ ምህረት የኢኮኖሚው ቀውስ በመጣበት ጊዜ ጀምሮ ከዚያ ወዲህ ያለው በንግድ በኩል ያለው ተስፋ የዚህን ያክል በሚያመርቂ በሆነ ሁኔታ ከፍ እያለ አልሄደም ነው የሚለው ነገር ግን ድሮ ወደ አሜሪካ ሊገቡ የማይችሉ ጥራጥሬዎች፣ ጨርቃ ጨርቆች፣ ሌሎችም ቡና፣ ይሄ ፕራይመሪ ኮሞዲቲስ የሚባሉት ጥራጥሬ እቃዎች ቀስ በቀስ በከፍተኛ ደረጃ ወደ አሜሪካ መግባት ጀምረዋል የሚል እንትን አለ። በዚህ በኩል በየገበያው ስንሄድ የምናያቸው የአፍሪካ ቁሳቁሶች አሉ። ስለዚህ አልሰራምም ለማለት አይቻልም። አድማጮቻችን ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። መልካም ምሽት እንመኛለን። አብረን ቆይ። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የተባበሩት መንግስታት ድርጅት በዓለም ዙሪያ ድህነትን በግማሽ ለመቀነስ ያወጣው የ አስራ አምስት ዓመታት መርሃ ግብር የሚሊኒየሙ የልማት ግቦች እንደ ኤሮፓውያን አቆጣጠር ይህ 2015 ዓ ም ሲጠናቀቅ ያበቃል። ስለዚህም ድርጅቱ እነዚህን ግቦች የሚተካና እስካሁን ያስመዘገቧቸውን ስኬቶች የሚያጠናክር የዘላቂ ልማት መርሃ ግብር በመንደፍ ላይ መሆኑን በመግለጽ ልማትና የሕግ የበላይነት በሚል ርዕስ የወጣው የዛሬው ርዕስ አንቀጽ ጽሑፉን ይጀምራል። የዘላቂ ልማት ግቦች መርሃ ግብሩን እንደ ሚሊኒየሙ የልማት ግብ ሁሉ በሰው ልጆች ላይ የተደቀነው ከባዱ ችግር ድህነት እንደሆነ የሚጠቁም ነው። ድህነትን በሁሉም መልኩ ማስወገድንም ቅድሚያ ትኩረቱ አድርጓል። የተቀሩት ግቦቹም የተሻለ ጤና፣ ትምህርት፣ የተመጣጠነ ምግብና የጾታዎች እኩልነትን በማዳረስ የሰው ልጆችን ደህንነት ማረጋገጥ ነው ብሏል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ምክትል ቋሚ መልእክተኛ ሚሸል ሲሶን ሲናገሩ እነዚህ ግቦች በጠቅላላ በመርሃ ግብሩ ግብ አስራ ስድስት ተብሎ የተቀመጠውን የህግ የበላይነት ተግባራዊ በማድረግ በቀላሉ እውን ሊሆኑ የሚችሉ ናቸው ብለዋል። ምክንያቱም አሉ፣ አንድ ህብረተሰብ የህግ የበላይነትን ካከበረና ዜጎች በተሻለ ድምፃቸውን ማሰማት ከቻሉ ህብረተሰብ በህግ የበላይነት ተገዝቶ ለመኖር ይበልጡን ቁርጠኝነት ይኖረዋል። ነገር ግን ህግ ተግባር ላይ የሚውለው እንደሚፈለገው ሁኔታ እየተመረጠ ከሆነ ወይም ደግሞ የተወሰነውን የህብረተሰብ ክፍል እንዲጎዳ ተደርጎ የሚቀረጽ ከሆነ ህብረተሰቡ በጠቅላላ ነው የሚጎዳው ለምሳሌ ያህል በአለም ዙሪያ ከአነስተኛ እርሻ ገበሬዎች የሚበዙት ሴቶች እንደሆኑ የታወቀ ነው ሆኖም በብዙ ሀገሮች ያሉት ህጎች ሴቶች መሬት እንዳይወርሱ ህጋዊ ውሎችን እንዳይፈርሙ የገንዘብ አገልግሎች ተጠቃሚ እንዳይሆኑ አድሎ የሚያደርጉ ናቸው። በዚህም ምክንያት ለግብርና ስራቸው የሚያስፈልጓቸውን መሳሪያዎችም ሆነ የምርጥ የእህል ዘር ተጠቃሚ የመሆን አቅም ያሳጣቸዋል ሲል ረሳንቀጹ አብራርቷል። እነዚህን ህጎች እኩል የመሬት ባለቤትነት መብት እንዲያገኙ አድርጎ መቀየር የምግብ ምርትን ያሳድጋል ሲልም አክሏል። ርዕስ አንቀጹ የሴቶች የመሬት ባለቤትነት መብት ሲከበር የግብርና ምርታማነትን ይጨምራል፣ በቤተሰብ ጉዳዮች በጋራ የመወሰን አቅምንም ያጎለብታል። ይህ ደግሞ በጥናት ተመልክቷል ሲሉ አምባሳደር ሲሶን የተናገሩትን ርዕስ አንቀጹ ጠቅሶታል። በተመሳሳይም ሲቪል ማህበረሰብን ከጭቆና መጠበቅ አዳዲስ ሀሳቦች እንዲፈልቁ ያግዛል፣ የስራ ፈጠራን ያበረታታል። ግልጽነትን የሚያበረታቱ ሕጎች ሲኖሩ ሙስናን ይቀርፋሉ፣ የምጣኔ ሀብት እንቅስቃሴዎችን ያሳድጋሉ፣ ዜጎች በመሪዎቻቸው ላይ አመኔታ እንዲኖራቸው በማድረግም ያግዛሉ። የተዘረዘሩት የለውጥ እርምጃዎች በፈንታቸው የተቀሩትን የልማት መርሃ ግብር ቁልፍ ነጥቦች የሚያጎለብቱ ናቸው ብሏል ርዕሰ አንቀጹ። የህግ የበላይነት ሲከበር የመናገርና የመሰብሰብ መብቶች ከበሬታንና ግልጽነትን ያዳብራል፣ ፍትሐዊነትን በማረጋገጥም ይረዳል። እነዚህ መርሆዎች እያንዳንዳቸው ሲከበሩ ደግሞ የህግ የበላይነት የህብረተሰብን የእድገት እርምጃ ያጠናክራል በማለት በተባበሩት መንግስታት የዩናይትድ ስቴትስ ምክትል ቋሚ መልእክተኛዋ የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ ጽሑፉን ያበቃል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ የሰብአዊ መብቶች ጉባኤ በአርባ ምንጭ ወረዳ አርሶ አደሮች መሬት መነጠቃቸውን አስመልክቶ ያወጣውን መግለጫ መነሻ በማድረግ ያዘጋጀነው ፕሮግራም በቴክኒክ ችግር ምክንያት ዘግይቶብናል፣ ይቅርታ እንጠይቃለን። በነገ ዕለት እናቀርባለን። ከዚያ በፊት ግን በዜናውም በመጽሔቱም በመደበኛ ዝግጅቶቻችንም እንደገለጽ ነው የአሜሪካው ፕሬዝደንት ባራክ ኦባማ ሰሞኑን አዲስ አበባ እንደሚገቡ ይጠበቃል። ኢትዮጵያውያንም ስለ ፕሬዚደንቱ ጉብኝት የተለያዩ አስተያየቶችን መስጠት ቀጥለዋል። እስክንድር ፍሬው በአዲስ አበባ ከተማ በመዘዋወር አንዳንዶቹን አነጋግሯል። ተከታዩን ልኳል። ያኔ ለፕሬዚዳንትነት ሲወዳደሩ ኢትዮጵያውያን ለእርሳቸው የነበራቸው ድጋፍ በአብዛኛው ተመሳሳይ ነበር። የመጀመሪያው ጥቁር ሰው የአሜሪካ ፕሬዚዳንት ለመሆን የበቁበት ሂደት በበርካታ የአፍሪካ ሀገራት የፈጠረው የደስታ ስሜት በዚህ በኢትዮጵያም ተንጸባርቋል። የመጀመሪያው አፍሪካ አሜሪካዊ ፕሬዚዳንት በመሆን ታሪክ የሰሩት እኚሁ ሰው ሰሞኑን በእንግድነት ወደ አዲስ አበባ ይመጣሉ። በስልጣን ላይ እያሉ ኢትዮጵያን ለመጎብኘት የመጀመሪያው የአሜሪካ ፕሬዚዳንት በመሆንም ሌላ ታሪክ ይሰራሉ። ይህ ጉብኝት በኢትዮጵያውያን ዘንድ የፈጠረው ስሜት ግን የተለያየ ነው ማለት ይቻላል። በአዲስ አበባ ያገኘኋቸው አስተያየት ሰጪዎች የተናገሩት ይህንኑ ያንጸባርቃል። ስሙ እንዲገለጽ ያልፈለገ ወጣት ኦባማ የሚመጡት ለሀገራቸው ለአሜሪካ ጥቅም ነው ብሏል። እንደ ማንኛውም ኢትዮጵያዊ የአሜሪካ ፕሬዚዳንት ለመጀመሪያ ጊዜ ኢትዮጵያ በመምጣቱ ደስታ ተሰምቶኛል። ግን ያው ይሄ ወደ ሀገራችን መምጣቱ መሰረታዊን ችግር ይፈታል ብዬ አላምንም ቢ እያንዳንዶቹን ሲቪክ ማህበራትና የተለያዩ ኃላፊዎችን ቢያናግሩና የተሻለ መፍትሄ በሀገራችን ባለው ችግሮችና መልካም ማስተዳደር እንዲሁም ሙስና እንዲሁም የሌሎች ችግሮችም የሚፈታ ቢፈታ ጥሩ ነው ላሉት ቢያደርጉ እነዚህ እንዲፈቱ ነው ቢያደርጉ ጥሩ ነው ላሉ ሰባለ ሞሮፉ ለአሜሪካ ከኮምፓራቲቭ አድቫንቴጇ ውጭ ብዙ ጊዜ አታስብ ብዬ ስለማጥቅማ ውጭ አታስብ ብዬ ስለማምን ሞሮፍ ኢስት አፍሪካ በኢስት አፍሪካ ደግሞ አልሻባብ ይሹ አለ ኢትዮጵያ ደግሞ ሞሮፍ ስትራቴጂክ ናት ለእንደዚህ አይነት ሲትዌሽን፣ ሶ ኦባማ መምጣታቸው ከራሳቸው ጥቅም አኳያ ይመስለኛል እንጂ የእኛን ጥቅም የማስጠበቅ ብዙም ፍላጎት ያላቸው አይመስለኝ። የፕሬዝዳንቱ ጉብኝት ኢትዮጵያ በትክክለኛ አቅጣጫ ላይ እንዳለች የሚያረጋግጥ ነው ያለው ሌላው አስተያየት ሰጪ ነው። ይሄ ዩኒክ ፐርሰና ማለት ነው፣ የተለየ ነገር ነው ለአንተ በግል። ይህ ሲባል ምንድን ነው? የአገራችንን የሰላም ጸጥታ በማስመልከት ማለት ነው። አገራችን ስቴብል መሆኗን፣ የተረጋጋች መሆኗን፣ የተረጋጋች መሆኗን በማትቀጣይነት ያለው የብልጽግና ሂደት መሆኗን። ይሄ ሲባል ደግሞ ለማንኛውም ነገር ሰላም ወሳኝነት አለው። ሰላም ከሌለ እድገት የለም። ሰላም ከሌለ ጀስት ማንኛውም እድገት ሲባል ሶሻልም፣ ኢኮኖሚካልም፣ ፖለቲካልም በማንኛውም ዘርፍ ማለት ነው እና ማህበራዊም፣ ኢኮኖሚያዊም፣ ፖለቲካዊም በዚህ ዘርፍ ፈጣን የሆነ እድገት መንገድ እንዳለች ትክክለኛ አቅጣጫ ፖሊስ እንደያዘች የሚያረጋግጥ ነው። ምን ትጠብቃለህ ከጉብኝቱ? እርግጥ የመጀመሪያው የአሜሪካ ፕሬዚዳንት ያደርጋቸዋል ኦባማ ወደ ኢትዮጵያ ሲመጡ፣ በታሪክ ግን መምጣታቸው ብቻ ነው ወይስ ከመጡ በኋላ ምን ትጠብቃለህ? ምንም ከእሳቸው የምጠብቀው ነገር የለም። ምክንያቱም እኛ ራሳችን የቻልን እንደ ሀገር ራሳችን የቻልንን እና የራሳችን ፖሊሲ አለን፣ የራሳችን ሕገ መንግስት አለን፣ የራሳችን ስትራቴጂ አለን። ስለዚህ በራሳችን ራሳችን በራሳችን ነው ተማምነን ነው የምንመራው። ነገር ግን እሳቸው መጥቶ አሁን ሲመጡ እኛን በትክክል ትክክለኛ የእድገት አቅጣጫ ይዘን እየተራመድን መሆንን ካረጋገጡ ይሄ ከበቂ በላይ ነው፣ ፐርሰናሊ ማለት ነው፣ ይሄ ከበቂ በላይ ነው እንጂ እሳቸው መጡ ከመጡ በኋላ በጣም የሆነ የምንጠብቀው ነገር የለም። ጀስት ራሳችን ራሳችን በራሳችን እስከምንመራና ጀስት ራሳችን ሊድ እስከምናደርግ ድረስ ራሳችን እስከቻልን ድረስ ምንም ከእሳቸውም ጠብቀው ነገር የለም። ነገር ግን የሚሰማኝ ኩራት ምንድን ነው? በቃ ያልኩን ማለት ነው። ከአፍሪካ ምርጥ የሰላም ሀገር ተብሎ ያለምንም ስጋት ወደ እኛ እኛ ትክክለኛ ኢትዮጵያን ምን ትመስላለች በምን ደረጃ ትገኛለች ብሎ መጎብኘታቸው እንደ እንደ ዓለም አቀፍ በጣም ደስታ ይሰማኛል። በዚህ በኩል ማለት ነው ኦፍ ት በፍልስፍና የሁለተኛ ዲግሪ ትምህርቱን ያጠናቀቀው ሲሳይ ታምራት በቀደመው አስተያየት አይስማማም። የፕሬዚዳንት ኦባማ ጉብኝት እንዲያውም ስለ ኢትዮጵያ የተሳሳተ መልእክት የሚያስተላልፍ ነው ባይ ነው። ኢትዮጵያ የራሷ የሄደቻቸው የሄደቻቸው ያሉ ጥሩ ጎኖች አሉ፣ ደግሞ ያልተሻገረቻቸው ብዙ ድክመቶች አሉ ሆኖ ግን ኦባማ ወደዚህ ወደዚች ሀገር ላይ ሲመጡ ብዙ አይነት ችግሮች ያሉበት ሀገሯ፣ በተለይ እንግዲህ ሀገር ሀያላን ሀገር በሰብአዊ መብት በዲሞክራሲ እና በተመሳሳይ ተያያዥ በሆኑ ጉዳዮች ላይ ያገባኛል የምትል ሀገር ነች አሜሪካ። እና ኢትዮጵያ በእድገቷ በኢኮኖሚ አግርጌቱን ካየን በኢኮኖሚ ያላት እንቅስቃሴ ጥሩ ነው። ነገር ግን በሰብአዊ መብት ላይ ብዙ ነገሮች ይታያሉ፣ ይደረጋሉ። ለምሳሌ ጋዜጠኞች ይታሰራሉ። አንዳንድ የፖለቲካ ሰዎች ይታሰራሉ። ያ ማለት የፖለቲካ እስረኛ ሆነዋል። እና እነዚህ እነዚህ አይነት ነገሮች እያሉ የአሜሪካ መንግስት መጥቶ መጎብኘቱ ሀገሪቷን መጎብኘቱ በአንድም በሌላ መልኩ አብሮ የዚህ ጉዳይ ተሳታፊ ያደርገዋል ብዬ አስባለሁ። ተሳታፊ ያደርገዋል ስትል? ተሳታፊ ማለት ያው አክኖሎጂ እንዳደረገ ነው። ምክንያቱም እኛ አሁን ለመጀመሪያ ለምሳሌ ጋና ላይ ሲጎበኙ ኦባማ እውቅና እንደሰጡ ነው የሚቆጠረው። እና ዳይሬክትሊ እውቅና እየሰጡ ነው። ቢኮዝ መመለስ ያለባቸው ጥያቄዎች ሕዝቡ እስካልመለሰ ድረስ እነዚያ ጥያቄዎች ሳይመለሱ እሳቸው መጥተው የሚጎበኙ ከሆነ ያው ዲፕሎማቲክ ሪሌሽንሺፓቸውን ለማጠንከር ነው ማለት ነው። ዲፕሎማሲያዊ ግንኙነታቸው የዲፕሎማሲያዊ ግንኙነታቸውን እያጠነከሩ ነው። የራሳቸው ፍላጎት በጣም እያጠነከሩ ነው። ነገር ግን ኢትዮጵያን በአንድ በሌላ መልኩ ይጎዷታል። ምክንያቱም ስህተቶች ካሉበት እንደ ሀያላን ሀገር ይሄ ነው ስህተቱ ብለው መናገር ስለሚጠበቅባቸው ምን ትጠብቃለህ? በአጠቃላይ ከጎብኝቱ አሁን መጡ። እርግጥ የመጀመሪያው ፕሬዝዳንት ናቸው፣ በስልጣን ላይ ያለ የአሜሪካ ፕሬዝዳንት ኢትዮጵያን ጉበኝ ጉበኝ የመጀመሪያ ናቸው። እንደው አፍሪካ በአዲስ አበባ ቆይታቸው ለምሳሌ ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር የሁለትዮሽ ውይይት እንደሚያደርጉ ይጠበቃል። ከአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ዲላሚኒ ዙማ ጋር እንደዚህ ውይይት ያደርጋሉ። ለአፍሪካ ህብረት ንግግር ያደርጋሉ። እነዚህ እነዚህ የመሳሰሉ ፕሮግራሞች እንዳሏቸው የተገለጸ ነው። ምን ትጠብቃለህ ከነኚህ ውይይቶች፣ በተለይ ከኢትዮጵያው ጠቅላይ ሚኒስትር ጋር ከሚያደረጉት ውይይት እንግዲህ በእርግጥ ይሄ አሁን የጠየቀኝ ጥያቄ ከመጀመሪያው ከገለጽኩት ጋር ይመሳሰላል። በአንድም ሌላ መልኩ አሁን ኦባማ መጥተው የሚያገኟቸው ሰዎች በጣም ታዋቂና እንግዲህ ኢንፍሉዌንሻል የምንላቸው ሰዎች ናቸው። እነዚህ ሰዎች ጋር ሲያደርጉ ወሳኝነቱ ይዘውት የሚመጡት አጀንዳ ነው። እንግዲህ በጠባብ ጊዜ ሁለት ቀን ሶስት ቀን ጉብኝት ይኖራቸው ብለን ብናስብ፣ አሁን በዚህ በጠባብ ጊዜ እያንዳንዱ ጉዳይ እያንዳንዱ የአገሪቱ ችግር አሊያም ደግሞ ጥንካሬ ያ የሰራችው ነገር ካለ እሱን ስ በማውራት ሁሉ ነገር ይወራል ተብሎ አይታሰብም። ስለዚህ ፕሬዚዳንቱ ወደ እዚህ ሀገር ሲመጡ ይታወቃል፣ ራሳቸው አጀንዳ አላቸው። ያ ማለት እዚህ መጥተው የሚወያዩባቸው አጀንዳዎች አሉ። እነዚህ አጀንዳዎቹ እንግዲህ ለምሳሌ በሰብአዊ መብት ላይ አጠባበቅ ላይ፣ በዲሞክራሲ ላይ፣ በመልካም አስተዳደር ላይ እንዲህ ተመሳሳይ የሆኑ ነገሮች ካሉ እና እነዚህን ጉዳዮች የሚያነሱ ከሆኑ የኢትዮጵያ ሕዝብ ይጠቀማል። እኔ አሁን የኢትዮጵያ ሕዝብ እንደመሆኔ ስለ ህዝቡ ነው። የኢትዮጵያ ሕዝብ ተጠቀመ ማለት ሀገሪቱ ተጠቀመች ማለት ነው። ሕዝብ ማለት ሀገር ስለሆነ፣ ስለዚህ በአንድም በሌላ መልኩ እነዚህ አይነት ጉዳዮችን አንስተው መወያየት የሚችሉ ከሆነ ድክመቶች ካሉ እነዚያ ድክመቶች እንዲታዩ፣ ክፍተቶች ካሉ እነዚያ ክፍተቶች ታይተው እንዲሞሉ ይደረጋል። ጥንካሬዎች ካሉ ደግሞ ሰየው እነዚህ ጥንካሬዎች ይቀጥሉ ስለሚባል። ነገር ግን እንግዲህ የኢትዮጵያ መንግስት ልክ እንደሚያወራው ሁሌ እንደሚወራው ተመሳሳይ የሆነ ነገር እነዚያን ነገሮች የምናውቃቸውን አጀንዳ እንደ አጀንዳ አድርገው ይዞ መጥተው እሱን ነገር አውርተው የሚሄዱ ከሆኑ በቀደም እንዳልኩትኝ አሁንም ቢሆን ተባባሪነትን ይገልጻል። ያ ማለት ይቺ ሀገር በጣም ያደገች ነው። ይቺ ሀገር ሰብአዊ መብትን እያስከበረች ነው። በመልካም አስተዳደር እየሄደች ያለች ሀገር ነች። በዲሞክራሲም እንዲሁ እንደዚህ አይነት ነገሮችን መልእክት ያስተላልፋል ብዬ አስባለሁ። ስለዚህ ይዘውት ማስመር የምፈልገው ምንድን ነው፣ ወደ ኢትዮጵያ ሲመጡ ይዘውት የሚመጡት አጀንዳ ይወስነዋል። በአሜሪካ ኒውዮርክ ለ33 ዓመታት የኖሩት ኢትዮ አሜሪካዊው ሳሚ ገብረ መንግስት ግን በጎ በጎውን ማሰብ ተገቢ ነው ይላሉ። እናም የፕሬዚዳንቱን ጉብኝት የሚመለከቱት በአዎንታዊ ጎኑ ነው። በህይወት አዎንታዊውን ማየት አለብት እንጂ አሉታዊን ካየን ሁልጊዜ ወደኋላ መቅረት ማለት ነው። አዎንታዊናተን በዛ ምንን ይመሰረታል ወይ ቢውልድ ይሆናል የሚለውን ነው ማየት ያለብን። በአሉታዊ ግን ከታየ ሁሉ ነገር እንቅፋት ነው ማለት ነው። የአሜሪካው ፕሬዚዳንት ባራክ ኦባማ በሳምንቱ መጨረሻ አዲስ አበባ እንደሚገቡ ይጠበቃል። ከጠቅላይ ሚኒስትር ኃይለማርያም ደሳለኝ እንደዚሁም ከአፍሪካ ሕብረት ኮሚሽን ሊቀመንበር ዲላሚኒ ዙማ ጋር የተናጠል ውይይቶች እንደሚያካሂዱ መረጃዎች ያመለክታሉ። በአፍሪካ ሕብረት ንግግር እንደሚያደርጉም እነዚሁ መረጃዎች ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እኛም ፕሮግራማችን እያገባደደን ነው። በዚህ ቆየት ባለ ዜማ አብራችሁ እንድትቆዩ እስከ ስንብቱ ጋብዛለሁ። ሙሉ ቀን መለሰ ነው ትዘዝ በገላይ እያለ የሚያንጎራቁርለን ፍቅሯ ቀለለ ስል እሷን አዘዘብኝ ልታንገላታይ ነው ወይዳይ She's mad the frack of the I? Why do I?

ሙሉ ጥን እናመሰግናለን። ከመሰናባታችን በፊት አጠር አጠር ያሉ ዜና እናሰማለን። በሶማሊያዋ ማርካ ከተማ የሚገኙ ነዋሪዎች በሰጡት ምስክርነት የአፍሪካ ሕብረት ወታደሮች በሲቪሉ ማህበረሰብ ላይ ዛሬ ማክሰኞ ያለ ፍርድ ግድያ ፈጽመዋል። ይህ በእንዲህ እንዳለ የአልሻባብ አማጽያን በአንድ የሶማሊያ ወታደሮች በሚጓዙበት ኮንቮይ ላይ ዛሬ ማክሰኞ ማርካ አካባቢ ጥቃት ከፍተው ቢያንስ አምስት የመንግስት ኃይሎችን መግደላቸውን የአይን ምስክሮች ተናግረዋል። የአሚሶም ባለሥልጣናት ለጉዳዩ እስካሁን መልስ አልሰጡም። በኢጋድ ጥላ ስር በአዲስ መልክ የተዋቀረው የደቡብ ሱዳን አደራዳሪ ቡድን ኢጋድ ፕላስ የመጀመሪያውን ስብሰባውን ዛሬ በአዲስ አበባ መጀመሩ ታውቋል። የቡሩንዲው ፕሬዚዳንት ፒየር እንኩሩንዚዛ ዛሬ በተጀመረው ነገር ግን ተቃዋሚዎች ባልተካፈሉበት ምርጫ አሸንፈው ለሶስተኛ ጊዜ ስልጣን ይይዛሉ የሚል ግምት እንዳለ ተሰምቷል። የናይጄሪያው ፕሬዚዳንት ሙሐመድ ቡሃሪ በዩናይትድ ስቴትስ ላለፉት አራት ቀናት ያካሄዱትን ጉብኝት በዛሬው ዕለት ሲያጠቃልሉ ከከፍተኛ የዩናይትድ ስቴትስ መንግስት ባለስልጣናትና ከህዝብ ተወካዮች ጋር ተወያይተዋል። የናይጄሪያው መሪ ከውጭ ጉዳይ ሚኒስትር ጆን ኬሪ ጋርም መነጋገራቸው ታውቋል። የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር ዛሬ ማክሰኞ እስራኤል ውስጥ ከጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር እንደሚገናኙና ባለፈው ሳምንት ተጠናቆ ናታኛሁ ግን በጽኑ በተቃወሙት የኢራን ኒኩሌር ጦር መሳሪያ ስምምነት ላይ እንደሚወያዩ ተገልጧል። ናታኛሁ ይህንን ስምምነት ታሪካዊ ስህተት ብለውታል። በመጨረሻም ኢራንና የዓለም ሀያላን እንዳካሄዱት ባለ በመጨረሻም የፒዮንግያንግን የኒኩለር የኒኩሌር ባለቤትነት በሚያሳጣ ድርድር ላይ የመካፈል ፍላጎት የለኝም አለች ሰሜን ኮሪያ። ዜና አበቃ። የተከበራቸሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና አዲሱ አበበነን። በነገራችን ላይ ከምሽቱ አንድ ሰዓትም እስከ አንድ ተኩል በሚቆየ ልዩ ፕሮግራም ነገ እናገኛችኋለን። ለአሁኑ ሰላም፣ ደህና እደሩ። የትግርኛው ቋንቋ ዝግጅት ይቀጥላል።